የዩናይትድ ስቴትስ ምክትል ፕሬዚደንት ከማላ ሀሪስ የሚኒሶታ አገረ ገዢ ቲምዋልዝን እጩ ምክትል ፕሬዚዳንታቸው እንዲሆኑ መርጠዋቸዋል። የአሜሪካ ድምፅም ነዋሪነታቸው በዋሽንግተን ዙሪያ የሆነ የዲሞክራትና የሪፐብሊካን ደጋፊዎችን በዚህ ጉዳይ አነጋግሯል። የተመዘገቡ ዲሞክራት የሆኑ የሕግ ባለሙያው አቶ ዳንኤል ውብሼት ቲምዋልዝ በምርጫው ወሳኝ ድምፅ ካላቸው ሚድ ዌስት አካባቢ የመጡ በመሆናቸው ዲሞክራቶች የእነዚህ አካባቢ ድምጽ እንዲያገኙ እድልን የሚፈጥር ነው ብለዋል። በአንጻሩ የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ስዩም በበኩላቸው እነዚህ አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉ። አስማማው አየነው ለዲሞክራሲ በተግባር በዚህ ጉዳይ ተከታዩን አዘጋጅተዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስ የሚኒሶታ አገረ ገዢ ቲሞልዝን እጩ ምክትል ፕሬዚዳንታቸው እንዲሆን መርጠዋቸዋል። ሐሪስ ለደጋፊዎቻቸው በቴሌፎን የጽሑፍ መልእክት ባስተላለፉት መልእክትም ቲም ለሚኒሶታ ቤተሰቦች በመሥራት ታላላቅ ክንዋኔዎችን ያስመዘገቡ በትግል የተፈተኑ መሪ ናቸው ብለዋል። ወደ ምርጫ ዘመቻችን እንዲሁም ወደ ምክትል ፕሬዚዳንት ጽፈት ቤት ይህንን በመሪ ላይ የተመሠረተ አመራር ይዘው እንደሚመጡ አውቃለሁ ሲሉም ተናግረዋል። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው ዋሽንግተን ዙሪያ የሚኖሩትና የተመዘገቡ ዲሞክራት መሆናቸው የሚናገሩት የሕግ ባለሙያው አቶ ዳንኤል ውብሸት የፔንስልቫኒያ ኪንተኪን፣ ሰሜን ካሮላይና ሀገረ ገዢዎችና የአሪዞና ሴናተርም ከቲሞልዝ ጋር አብሮ በጩ ምክትል ፕሬዚዳንትነት ምርጫው ውስጥ ሲታዩ እንደነበረ ይገልጻሉ። ይሁንና በመጨረሻ ካማላሪስ ቲሞልዝን መምረጣቸው በምርጫው ወሳኝ ድምፅ ካላቸው ሚድዌስት ከሚባሉት የአሜሪካ አካባቢ የመጡ በመሆናቸው ዲሞክራቶች የእነዚህ አካባቢ ድምፅ ለማግኘት በማሰብ ሊሆን እንደሚችልም ይናገራሉ። ቲም ዋልስ የመጣው ከበእንግሊዝኛ ሚድ ዌስተርን ወይም የመካከለኛው አገሮች ከሚባሉት መካከል ሚኒሶታ፣ ሚሽገን፣ ዊስኮንስን እነዚህ ቦታዎች ለምርጫው በጣም በጣም ወሳኝነት ያላቸው ምናልባትም በጥቂት ድምፆች የሚበላለጡበት ነው። ብዙ ጊዜ በሀያ ሀያ ምርጫ በሀያ አስራ ስድስት ምርጫ የተመለከት ነው እና የነዛን ግዛቶች አካባቢ ምክትል ፕሬዚዳንት ማምጣት ምናልባት እዛ አካባቢ ላሉ ለነጻ ወይም ደግሞ የሪፐብሊካን ወይም የዲሞክራቲክ ፓርቲ አባሎች ላልሆኑ ሰዎች፣ ሴቶች ለመሳሰሉት በጣም አስፈላጊ የሆነ ድምፅ ለማግኘት እና የዴሞክራቲክ ፓርቲ ቤዙን ወይም ደግሞ መሰረቱን ለማስፋት እንዲሁም ከተቻለ ደግሞ ለገጠርና ሌሎችም አካባቢ ይሄ ሰውዬ ቲም ወልስ አፒል እንዲያደርግ ወይም ደግሞ እንዲስማማ ወይም ተመራጭነት እንዲኖረው ለማድረግ ይሆናል በሚል የመጣ ይመስላል። ይመስለኛል እኔ ደግፌ አለሁ። ምናልባት አንደኛና ሁለተኛ ይሆናል ብዬ አልገመጥኩም ነበር። በዛ ምክንያት ትንሽ አዲስ አዲስ ፊሊንግ ነው፣ አዲስ ሰርፕራይዝ ነው። ግን ቢሆንም ከሚጠበቁት ከአራት አምስቱ መካከል አንድ ሰው ነበር እና በጣም ደስ የሚል ልምድ ያለው ሰው ነው። ሚኒሶታ ትልቅ፣ ብዙ በጣም በጣም ቅይጥና ዳይቨርስ የሆነ ግዛት ነው። የዛ ገቨርነር ከመሆን በፊት በፌዴራሉ የታችኛው ምክር ቤት ተወካይ ሆኖ ሰርቷል። በዚህ ሀሳብ የማይስማሙት በዋሽንግተን አካባቢ የሚኖሩት ሌላው ያነጋገርናቸው የሪፐብሊካን ፓርቲ ደጋፊ እንደሆኑ የሚናገሩት አቶ ላባን ስዩም ቲሞልዝ የመጡባቸው አካባቢዎች ቀድሞውንም ዲሞክራቶችን የሚመርጡ በመሆናቸው በምርጫው ላይ የሚፈጥረው ተጽዕኖ የለም ይላሉም። ሚኒሶታ ሪፐብሊካን ሞርደን ከሀያ አመት በፊት ወይ ሰላሳ አመት በፊት ነው የሪፐብሊካን ያሸነፈ ማለት ነው። እና በካልኩሌሽን ሄድክ ማለት ነው ምንም ተጨማሪ ወይ ተደማሪ የተደመረ ነገር ስም የሚያመጣላት ነገር የለም። ስለዚህ አሁን ጋቨርነሩ ቲሞት በሬኮርዱ በጣም በጣም ሊበራል ነው። በሁለት ሺህ ሀያ ሚኒያፖሊስ የብላክ ላይፍ ማተር ሲያካትሉ እሺ ብሎ ናሽናል ጋርድም ሳይልክ ከተማውን እንዲቃጠል የተባበረ አስተዳዳሪ የክልሉ ወይ ደግሞ የስቴቱ አስተዳዳሪ ነው። ስለዚህ ምንም ማንም ለዚህ ነው በብዛቱ በዚህ በዋሽንግተን ዲሲ አሁን ወይ ደሞ በሁሉም ሀገር ሊገባው አልቻለም። ምርጫው ማለት ነው ምን ከዚህ ስ ምን ትበለጣል የሚል አስተሳሰብ በጣም ከባድ ይሆናል ማለት ነው። እና አይቲንክ በሬፓብሊካን ሳይት ካየኸው በጣም በጣም ጥሩ ምርጫ ነው። የባስ የድል እድሎች የባስ የበዙ ይመጣሉ ማለት ነው። ምክትል ፕሬዚዳንት ሃሪስ ቲሞልዝ መምረጣቸውን ትላንት ማክሰኞ ይፋ ያደረጉት በፔንስልቫኒያ ግዛት ፊላዴልፊያ ከተማ የዴሞክራቲክ ፓርቲ ውጭ ተፎካካሪዎች የምርጫ ዘመቻ አስቀድመው ነው። ምሽት ላይ በተካሄደው የምርጫ ዘመቻ ላይም ካማላ ሃሪስና ቲሞልዝ በጋራ ተሳትፈዋል። አቶ ዳንኤል እንደሚሉት የቲሞልስ በጩ ፕሬዚዳንትነት መምጣት ፓርቲውን ለማጠናከር ያግዛል። ትልቁ እንግዲህ የነበረው ተግዳሮት ፕሬዚዳንት ጆ ባይደን ላይ የነበረ በተለያየ የአቅም ሁኔታ፣ የእድሜ ሁኔታን የተመሳሰለ ምናልባትም ዴሞክራቶችንም ሌሎችንም መራጮችን ጥርጣሬ ውስጥ ሊከተተ የነበረ ድባብ ነበር። ያ ነገር በካማላ ሃሪስ መመረጥ እንዲሁም አሁን ደግሞ እንደዚህ አይነት ሰፋ ያለ የሚድዌስትን ወይም እነዚህን ግዛቶችን ለመወከል የሚችል ወይም የእነሱን አስተሳሰቦች ሊያንጸባርቅ የሚችል ሰው በመ ጨመሩ ያ የመራጩ ዴሞክራቶች ዓለም ዴሞክራቶችም ኢንዲፐንደንቶችም እንዲሁም ደግሞ የትራምፕን ፖሊሲ የማይደግፉ ደግሞ ብዙ ሪፐብሊካኖችም አሉ፣ አማራጭ እንዲኖራቸው የሚያደርግ እርምጃ ይመስለኛል። ዶናልድ ትራምፕ ጄዲ ቫንስን እጩ ምክትል ፕሬዚዳንታቸው አድርገው በቅርቡ በተካሄደው በሪፐብሊካን ፓርቲ ጉባኤ ላይ መሰየማቸው ይታወሳል። አቶ ለባን ስዩም በእጩ ምክትል ፕሬዚዳንትነት መረጣ ከዲሞክራቶች ይልቅ ሪፐብሊካን የተሻለ መራጮችን ለማሳመን የሚያስችል ሰው ይዘው ቀርበዋል ብለው ያምናሉ። ሪፐብሊካኑ ቲኬቱ በትራምፕ ቢሊዮነር ነው። ይሄ ደግሞ ሰልፍ ሜድ ኢንትርፕኑር ከዛ በኋላ ደግሞ ሴኔተር ሆነ ማለት ነው። ባክግራውንድ ደግሞ ከበድ ያለ ባክግራውንድ የመጣ እናቱ ድራግ አዲክት የነበረች ከዚህ ሁኔታ ነው የሚመጣው ያለው ማለት ነው። ከዛ በኋላ ደግሞ ያገባው ደግሞ እንድ ባለቤቱ ማልቲ ሬሻል ቤተሰብ ያለው ሌላ ደግሞ ወታደር ነበረ። ሄዶ ደግሞ የኤል ዩኒቨርሲቲ ተማረ። ስለዚህ ከድህነት ወጥቶ ወደ ኤሊት ዩኒቨርሲቲ ገባ ማለት ነው። ይሄ የአሜሪካን ታሪክ ማለት ነው። ይሄ ያለህ ነው በ ተፍረህ ነው የምትኖረው የሚሉት ይሄ ነው ማለት ነው። ማለት ይሄ አሁን ይደግፏል። ይሄ ግን ካማላ ሃሪስ ግን ይሄ ምንም አፒል አይረጋላትም፣ ምንም ተጨማሪ ነገር አይጨምርላትም ማለት ነው። ብዙ ጊዜ የአሜሪካ ምርጫ የሚጋጋለው ክረምቱ ካለፈ በኋላ መሆኑን የሚናገሩት አቶ ላቫን ስዩም፣ ዘንድሮ ግን ከሌላው ጊዜ በተለየ ክረምቱን በርካታ እውነቶች የተካሄዱበት መሆኑን ያወሳሉ። ይሄ አመት ትንሽ ለየት ያለ አመት ነው። አሁን ትራዲሽናሊ ማለት በፊት አይን ከሄድክ የአሜሪካ ምርጫ ከመስከረም ነው የሚጀምረው። መስከረም ለምንድን ነው? ከሌበር ዴይ በኋላ ሰራተኛ ወደ ስራው ይመለሳል፣ ልጆች ወደ ትምህርት ቤት ይመለሳሉ፣ ሁሉም ነገር ወደ የነበረ ይመለሳል። ከዛ በኋላ ነው ሰው ሞር የባሰ አቴንሽን እየሰጠ የሚመጣ ማለት ነው። የዛሬ አመት ግን ኦልሬዲ ረጅም ነው። ለምን ከረምቱም አንዩዥዋል የሆነ አክቲቪቲ በዛበት ማለት ነው። የሚታይኸው ከረምቱ ቶሎ ብሎ ነው ፕራይመሪው ያለቀው፣ አሴሲኔሽን አቴምፕት ነበረ። ሌላ ደግሞ ተጨማሪ ደግሞ ያ ድራማ ሳያልቅ ደግሞ ሌላ ደግሞ ፊልም ገባበት ማለት ነው። ይሄ ፕሬዚደንት ባይደን ደግሞ አይ እኔ አልፈልግም ብሎ ራሳቸው አገለሉ ማለት ነው። ስለዚህ የዘንድሮ አመት ትንሽ ለየት ሊል ይችላል ማለት ነው። ከሳምንት በኋላ ቺካጎ ውስጥ የዲሞክራት ፓርቲ ብሔራዊ ጉባኤ ይካሄዳል። ዳንኤል ጉባኤው ፓርቲው በሙሉ አቅሙ ወደ ምርጫው የሚገባበትን እድል እንደሚፈጥርለት ይናገራሉ። ዋነኛው ነገር የበበለጠ የዲሞክራቲክ ፓርቲን አንድ ላይ የሚያሰባስበው ሺካጎ ውስጥ ከኦገስት አስራ ዘጠኝ እስከ ሀያ ሁለት የዲሞክራቲክ ፓርቲ ኮንቬንሽን አለ ወይም ዋና ስብሰባ አለ። እዛ ላይ እንግዲህ ፓርቲው የሚያወጣውን የሚቀጥሉ አራት ዓመት የመመረጫውን ፕላትፎርሙን፣ ከዛ ደግሞ ካመላ ሀሪስ እና የቲም ዋልትስን ተመራጭነት ደግሞ በኦፊሽል ከጸደቀው በኋላ በቃ የምርጫ ዘመኑ እውነተኛ እንዲጀመር ነው። እዚህ ሀገር እውነት ከሆነ ሳመሩ ካለፈ በኋላ የበጋው ዘመን ካለፈ በኋላ ከመስከረም እስከ ህዳር ባለው ጊዜ ነው ብዙ ምርጫዎች የሚካሄዱት እና ወደዛ ዘመን ወይም ወደዛ አካባቢ በጣም ጠንካራ በሆነ መንገድ ዲሞክራቶች እንዲገቡ ያደረጋቸዋል የሚል ግምታለ። በትላንትና እለት ፊላደልፊያ ከጩ ምክትል ፕሬዚዳንታቸው ቲሞልዝ ጋር የምርጫ ክስክሳዎችን ያደረጉት ካማላ ሃሪስ በቀጣይ ቀናት ደግሞ በፕሬዚዳንታዊ ምርጫው ማን እንደሚያሸንፍ የሚወስን ቁልፍ ሚና ባላቸው ዊስከንሰን፣ ሚሺጋን፣ አሪዞና ና ሰሜን ካሮላይና የምርጫ ዘመቻቸውን ያካሂዳሉ። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ።